ጤና ይስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ የወጣቶች መሰናዶው ጀምሯል። ለምሽቱ ያዝናቸውን እናስታውቃችሁ። መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ ከ250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ በቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኒ ቋንቋ አዳብ ተደርጎ ሊሆን ይችላል መማር ይቻላል ብለን አሰብን። ሙያ ሎጂ የተሰኘ የተለያዩ ትምህርቶችና የልምድ ልውጦች የሚደረጉበት መተግበሪያ በተመለከተ ከተሰናዳ ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በምሽቱ በዚህ ዙሪያ ድረገጹ መስራቾች ጋር ውይይት አድርገናል። ሌሎች ጥንቅሮችም አሉ። ኤደን ገረመው መሰናዶውን በመምራት አብሬያችሁ እቆያለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን በመከወን አብሮኛለ። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆነው እየሰሩ ካሉ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እጋብዛለሁ። ግጭቶች ሴቶችን ባሳተፉ የሰላም ድርድሮች እንዲፈቱ ተጠየቀ። በኢትዮጵያ በልዩ ልዩ አካባቢዎች ያሉ ግጭቶች በሰላም ድርድሮች እንዲፈቱ የአምስት ሲቪል ማህበራት ጥምረት ጥሪ አቅርቧል። የጥምረቱ አባላት በቀደም ለት ረቡ ለት ባወጡት መግለጫ ግጭቶችን በሰላም ለመፍታት በሚደረጉ ድርድሮች ሴቶች ውክልና እንዲኖራቸውም ጠይቀዋል። ጸሐይ ዳምጠው ዘገባ አላት። ሴት መር ሲቪል ማህበራት ጥምረት ዛሬ ሮቡ በሰጡት የጋራ መግለጫ በሀገሪቱ እየተካሄዱ ያሉ ግጭቶች በተለይ ሴቶችንና ሕጻናትን ተጎጂ እያደረጉ መቀጠላቸውን አመልክተዋል። መግለጫውን ከሰጡት አንዷ የሆኑት አዶዬ የኢትዮጵያ ሴቶችን የማብቃት ማዕከል ዋና ዳይሬክተር ወይዘሮ ደራርቱ መርጋ ይህንኑ የልዩ ተጠቂነትን ሁኔታ አብራርተዋል። እንደ ሴት መረስ ሶሳይቲ ሊደርስ ማድረግ የሚገባን ብዙ ነገር አለ። ማድረግ ከሚገባን ነገሮች ደግሞ አንዱን እያደረግን ነው ያለ ነው። አሁን በቀጥታ የምንሰራበት ጊዜ አለ። ቀጥተኛ ባለነው መልክ የምንሰራበት ጊዜ አለ። አሁን እየሰራ ነው ያለ ነው። አድቮኬሲ ላይ ነው ያለ ነው። ምን አይነት ደረጃ ያለው በቀጣይነት ለሚለው ነገር በቀጣይነት ራሱ እየገለጠ ራሱ እየገለጠ ነው የምሄደው ለጊዜ የስብስብ እየሰራ ያለው በሚዲያ ሚዲያን በመጠቀም ውትወታ ነው የሚባለው። ውትወታ ነው እያደረግን ያለ ነው። የሚታወቀው የሰላም ጥሪ ነው። የተጀመረው ነገር ይቀጥልልን። በሌሎች አካባቢ ያለው ጉዳትም ተመሳሳይ ችግር እያደረሰ ስለሆነ ለዛም ተመሳሳይ መፍትሄ በየመልኩ ይሰጠው የሚል ሀሳብ ነው። በይበልጥ ደግሞ በኦሮሚያ እና በአማራ ክልሎች የቀጠሉ ግጭቶች ሰላማዊ ነዋሪዎችን ለጥቃት እያጋለጡ እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜ ባወጣቸው መግለጫዎች አስታውቋል። በተለይ ሴቶችና ሕጻናት ይበልጥ ተጎጂ እንደሆኑ ጠቅሰዋል። ኮሚሽኑ ባለፈው ኅዳር ወር መጨረሻ ባወጣው ሪፖርት በአማራና በኦሮሚያ ክልሎች ተስፋፍተው በቀጠሉ ግጭቶች አውድ ውስጥ በሲቪል ሰዎች ላይ የሚፈጸሙ ግድያዎች፣ መፈናቀሎች፣ እገታዎችና ዝርፊያዎች የነዋሪዎችን ህይወት እጅግ የከፋ አድርጎ ኮሚሽኑ በጥቅምት ወር መጨረሻ ባወጣው መግለጫ በተለይ በአማራ ክልል በቀጠለው ግጭት ሴቶች የጥቃት ኢላማ እንደሆኑ ጠቁመዋል። የሕክምና አገልግሎት ለማግኘት በተለያዩ የጤና ተቋማት መድረስ የቻሉትን ተጎጂዎች ቁጥር ብቻ መሰረት በማድረግ እንዳሰፈረውም ከ2015 ዓ ም ሐምሌ ወር ጀምሮ እስከ 2016 ዓ ም ጥቅምት ወር መጨረሻ ብቻ ቢያንስ 200 ሴቶች መደፈራቸው በጤና ተቋማት መመዝገባቸውን አስታውቋል። ኮሚሽኑ እንዳለው ከተጎጂዎቹ መካከል የሀገር ውስጥ ተፈናቃይና የጤና ባለሙያ ሴቶች ጭምር ይገኙበታል። ይህንኑ የሴቶችና የህጻናት ተጋላጭነትን የጠቀሱት የፍራንቴሎ ሰብዓዊ ማህበር ዳይሬክተር ወይዘሮ ሳርቱ ሸምሰድን ጉዳቱን የበለጠ የሚያውቁት ሴቶች ለመፍትሄው እንደሚያስፈልጉ አስገንዝበዋል። የሴቶች ኮምፖነንት ይኑር መደናገጥ ላይ ልክ ጦርነቱ ላይ የጦር ተዋጊ አለቻለሁ ሴቶች አሉበት። ልጅ የሚሞትባት እናት ናት። ባሏ የሚሞትባት እናት ናት። ለጦርነት የምታዋጣ እናት ለድርድር እንዴት ወንበር ላይ ትቀመጥ? ፔይኑን ፊልም ማድረግ የሚችል ህመሙን ፊልም ማድረግ የሚችል ሴቷ ነች። ቤት ካላባወራ እየቀረ በርደን እየተጠራባት ያለች ሴት ናት። ልጅ እየሞትባት እድሜ ልክ እያለቀሰች እሷ ቀብር ተከትላ የምትገባ ሴት ናት። በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የሰላም ድርድር እንዲቀጥል እንዲሁም በሀገሪቱ ልዩ ልዩ አካባቢዎች ላይ እየተስተዋሉ ያሉ ግጭቶች በሰላማዊ ድርድር እልባት እንዲያገኙ ባቀረቡት የሰላም ጥሪ ጠይቀዋል። ይህንኑ የኒው ሚሊኒየም የሴቶች ድርጅት መስራችና ስራ አስኪያጅ ወይዘሮ ትዕግስት አለባቸው በበኩላቸው የጸጥታ ችግር፣ የተፈጥሮና ሰው ሰራሽ አደጋዎች ለችግር የተጋለጡ ሴቶችን ለመርዳት እንቅፋት እንደሆነባቸው አመልክተዋል።

በተለይ እዚህ በአብዛኛው ግር ኦሮማ ላይ ሰፊ ይሰራሉ። እኛም ብዙ እስካሁን ችግር ማይተን የተለያየ የተለጋሽ ድርጅቶች ጋር ያንን ሳፖርት ለማድረግ ፕሮፖዛሎች እያስገባል እንገኛለን እና ይህን ያገኘነውን እርዳታ እንኳን ለመስጠት ሰላሙ በጣም አፍሬ ታድርገዋል። ሀገር በቀል የሆኑና በሴቶችና ህጻናት ላይ የሚሰሩ አስራ አምስት ድርጅቶች ባወጡት በዚሁ የጋራ መግለጫው በሰላም እጦት ምክንያት በሴቶች ላይ የሚደርሱ ጥቃቶች እንዲገቱ፣ በሀገሪቱ የተለያዩ ቦታዎች በመንግስትና በታጣቂ ኃይሎች መካከል የሚደረጉ ውጊያዎች ቆመው ሰላም ድርድር እንዲጀመር፣ በድርድር ውስጥ ሴቶች ድርሻ እንዲኖራቸው የሚሉና ሌሎችም ጥሪያቸውን አቅርበዋል። ለአሜሪካ ድምጽ ጸሐይ ዳምጠው ከአዲስ አበባ። አውሮፓውያኑ 2022 ዓ ም አንስቶ ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን የሚኖሩበትን አካባቢ እየለቀቁ ወደ ሌላ ስፍራ ሄደው ኑሮ መጀመሪያቸውን የዩናይትድ ስቴትስ የህዝብ ቆጠራ ያመለክታል። ብዙ ሺህ የካሊፎርኒያ ነዋሪዎች ክፍለ ግዛቷን ለቀዋል። ፍሎሪዳም የህዝብ ብዛቷ ከማናቸውም የአሜሪካ ክፍለ ግዛቶች በሚበልጥ መጠን እያደገ ሲሆን፣ በአሁኑ ወቅት የነዋሪዎቿ ቁጥር ከ22 ሚሊዮን አልፏል። የአሜሪካ ድምጿ አንጀሊና ባግዳሪያስ ከሎስ አንጀለስ ባጠናቀረችው ዘገባ የህዝብ አሰፋፋ

ጃን ጋብን እንደ አውሮፓውያን የዘመን አቆጣጠር ከ201 ዓ ም ጀምሮ ኑሮውን ካሊፎርኒያ ላይ አድርጓል። በአሁኑ ሰዓት ሎስ አንጀለስ ሆሊውድ ቡለቫርድ የሚባለው ታዋቂው ጎዳና ላይ አይራይድ ላይክ ስታር የተባለ የቱሪስት አስጎብኚ ድርጅት ባለቤት ነው። ጎብኚዎችን ሰብሰብ እያደረገ ሎስ አንጀለስ ያሉ የታዋቂ ሰዎች መኖሪያ ቤቶችን ያስጎበኛል። ከተማዋንም ዞር ዞር እያደረገ ያሳያል። እኔ የደቡብ ፈረንሳይ ሰው ነኝ። አሜሪካ በምትሰጠኝ የእድልና የስኬት በረከት ተጠቅሜ ልኖር መጣው። መጥቼም ካሊፎርኒያ መኖር ጀመርኩ። አንዳንድ የካሊፎርኒያ ነዋሪዎች የራሱ መጓደኞች ጭምር ለቀው እየሄዱ መሆናቸውን እጃን ይናገራል። የኑሮ ውድነቱ ጣሪያ እየነካ ነው። በቃ ሰው ጫናውን መቋቋም እያቃተው መጥቷል። የኋለኛው የዩናይትድ ስቴትስ የህዝብ ቆጠራ እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ ም ከ800 ሺህ በላይ የካሊፎርኒያ ነዋሪዎች ለቀው ወጥተዋል። የሚበዙት የሄዱት ወደ ቴክሳስ ክፍለ ግዛት ሲሆን ከ100 ሺህ የሚበልጡ የካሊፎርኒያ ሰዎች አሁን ኑሯቸውን ቴክሳስ አድርገዋል። የቴክሳስ ነዋሪዋ ዳያን ሮድስ እንዲህ ይላሉ So come to Texas, but don't bring your politics with you. What a Texas no, but cha political tunis are chopen and that So, what Chilaman, Lone Star, Waymbichenae, Tuko, Tavala, with a meta Texas, Matolaman or and Damifalugu, Yigavanya, Lena Milut, Diane Rhodes. We don't have a state income tax. Um, ለክፍለ ግዛቱ የገቢ ግብር አንከፍልም። የመኖሪያ ቤት ዋጋም ቢሆን ከካሊፎርኒያም ሆነ ከሌሎች ብዙ ክፍለ ግዛቶች በጣም ይረክሳል። በንጽጽር ቁጥራቸው አነስተኛ ይሁን እንጂ ታዲያ ቴክሳስን ለቀው ካሊፎርኒያ የገቡ ሰዎችም አልጠፉም። በሕዝብ ቆጠራው መረጃ መሰረት በ2022 420 የቴክሳስ ሰዎች ለቀው ካሊፎርኒያ ገብተዋል። ከአንዳንዶቹ የዩናይትድ ስቴትስ ክፍለ ግዛቶች ወደ ሌላ አካባቢ በብዛት መንቀሳቀስ የተጀመረው በአውሮፓውያን ሀያ ያ የኮቪድ-19 ወረርሽኝን ተከትሎ እንደሆነ ጉዳዩን የተከታተሉ አዋቂዎች ይናገራሉ። የካሊፎርኒያ ዩኒቨርሲቲው ዴቪድ ካይል ሲያስረዱ ፓንዴምክ ኦፍ ኮርስ ዓለም አቀፉ ወረርሽኝ ለምንኖርበት ቦታና ለስራችን ባለን አመለካከት ላይ ጫና አሳድሯል። በቀሪው ዕድሜያችን ምንድን ነው ማድረግ የምንፈልገው እንድንልም አድርጎናል። ብዙዎቻችን የመኖር ትርጉሙ ምንድን ነው የሚል ቀውስ ውስጥ ገብተናል። እናም ሰዎች የሚሄዱት እዚህ መኖር አልፈልግም ሌላ ቦታ ነው ብለው ሳይሆን በቃ ለየት ያለ ነገር ልሞክር እስኪ በሚል ስሜት ነው። በህዝብ ቆጠራ አኃዛዊ መረጃዎች መሰረት ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን በ2022 የሚኖሩበትን ክፍለ ግዛት ለቀው በሌላ ግዛት መኖር ጀምረዋል። አሁንም ዴቪድ ካይል። አሁን እንደምናየው ከሆነ ሰዎች እኔ ቦታ ከምሰጣቸው እሴቶች ጋር በሚስማማ መንገድ መኖር የሚችለው የት ብኖር ነው የሚለውን አስበውበት ለመኖር እየሞከሩ ነው። 74000 የቀድሞ የካሊፎርኒያ ነዋሪዎች ለቀው አዲሷ መኖሪያቸው እንድትሆን የመረጧት አሪዞናን ሲሆን ሐምሳ ሺህ ሰዎች ወደ ፍሎሪዳ ሄደዋል። ስካት ስቶርጌት ጓዛቸውን ጠቅልለው ወደ ፍሎሪዳ ሊጓዙ በዝግጅት ላይ ናቸው። እዚህ ደስ ብሎኝ ነው የኖርኩት አሁን ግን ልሄድ ወስኛለሁ። ካሊፎርኒያን ብዙዎች ነዋሪዎቿ በቃሸኝ እያሉ የጣሏት ቢሄዱም አሁንም ቢሆን ከሀገሪቱ ክፍለ ግዛቶች ሁሉ ትልቁን የህዝብ ብዛት እንደያዘች ነች። 39 ሚሊዮን ነዋሪዎች አሏት። ሎጂ መሰረቱን በኢንተርኔት ላይ ያደረገ የትምህርት ተቋም ነው። ይህ ተቋም ታዲያ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን የሙያ ክህሎቶች ትምህርቶችን በቀልብ ሳቢ ምስሎች አደራጅቶ ያቀርባል። በሙያቸው የተከበሩ ወጣቶችን በአስተማሪነት የቀጠሩና መልካም የትምህርት አማራጭ ለመሆን ያለመው ተቋም ኃላፊ የመረጃ ሳይንስ ባለሙያው ምስክር አዳነ ነው። ሀብታሙ ስዩም ከምስክር ጋር ያደረገው አጭር ቆይታ በመቀጠል ይቀርባል። ከልጅነት ጀምሮ ሶፍትዌር ኢንጂነር የመሆን ትልቅ ህልም ነበረኝ። ምስክር አዳነ እባላለሁ። የሞባይል ጂዲሻል ሰርቪስ ስራ አስኪያጅ ነኝ። ማያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያ ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን፣ ካልኩለሙን አዘጋጅተን፣ ፕሮዲውስ አድርገን፣ ማርኬት አድርገን ለተጠቃሚዎች እናደርሳለን። ማያሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪ ሪከርድድ ቪዲዮዎች አለ ራሳቸውና ኳሊቲቸውን ይጠብቋሉ። ጥሩ ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፔሪንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ ብለን የምናስባቸውን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሙያሎጂ ዶት ኮም ይሰኛል። በጣም አመሰግናለሁ። ምስክር ይሄ ሙያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅቶ የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስቲ በመጀመር ያስረዳን። እንግዲህ ይህንን ስንጀምር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርስቲ እንደተመረቁ ግን ሪያሊቲ ወርድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪየንቴሽን ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለሙ ሲገባ ይሄ ነገሮች እውቀት ያስፈልግ ወይም ደግሞ ሪል እስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በሳለም የምናገኛቸው ኤክስፒሪያንሶች ትልቅ ናቸው ብለን አሰብን። ሶ ይናት ይህንን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ ከሁለት መቶ ሀምሳ በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ በቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ ደብ አድርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምድ ይህን ማንጀመረዋልን ሲስተሙ ላይ ባግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጠን፣ ከነሱ ጋር ፕሮዳክሽን ሰራን፣ ዘን ለቀቅን ማለት ነው። የዚህን ሰዓት ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ችለናል ማለት ነው። ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምራኖችን የምትመርጡበት መስፈርት አላችሁ ወይ? ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም እንደስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥረ ነው። ስለዚህ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አሰበ ነው ከሆነ ብዙዎቻችንን ስራ ላይ ለምለም የምንሰራው ነገር ከተማርንበት የተለየ ነው። የተለመየ በፊልድ ነው። ኢቭን ያጠና ነው ሌላ ነው የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳ የምንሰራ ኤክስፒሪንስ የምናደጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ውርድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንፃር አንጻር ደግሞ መምህራኖቹ አድኖቹ ሙያ ላይም ገብተው ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት እስከ አስር አመት ኤክስፔሪንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፔሪንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጀኔሬሽን እስፔሻሊ የእኛ ተጠቃሚዎች ወይደሞ የእኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች ሆኑ እራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው። አብዛኛው ሰዎች፣ እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤቱ ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርት ላይ ትኩረት የማንሰጠው ተመረቄ ምን እሆናለሁ፣ ተመረቄ ምን አደርጋለሁ፣ ማንን መስላለው የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላለው። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት እና የመረጥናባቸው በቃ ለማህበረሰቡ ኢንስፓይርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላቸው እና ለኔክስት ጀኔሬሽን ደግሞ መለወጥ የሚ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው፣ ወጣቶች የነሱ ከነሱ ኤክስፒሪያንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው። ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ? እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠብቅም። ያንም ለማድረግ ብዙ ትጋት ይጠይቃል፣ ማስታወቅ ይጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍል ሀገር፣ ሌላኛው ክፍል ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም፣ ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገናነን ማለት እንችላለን እሱ ላይ እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሚኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ልከበፊቱ ብለን እናስባለን ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍላ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለን ነው እየመጣን ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አስትር ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይ ደግሞ አውቶሜትሪክ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያንን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደሞ መርዳት አልችልም የሚባሉ ነገሮች ነበሩን። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወደ ተለያዩ ደግሞ ወደ ሰዎች ሊጠቀማቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ የተወሰኑ ቪዲዮዎችን እኔም ተመልክቻለው። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የ አስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም? እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው። ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይ ለመስራት ብቁ አይደሉም ብለን እናምናለን። ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት ነው። ስለዚህ ሞያሎጂ ደግሞ ምንድን ነው የሚያስበው እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ። በየአመቱ የምንሰማው ስምንት መቶ ዘጠኝ መቶ ሺህ ተማሪ ከአስራ ሁለተኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ወይ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያየ እስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይ ወደ አስራ ሁለተኛ ክፍል የሚገቡ አለ ሰዎች አሉ። እነሱም ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደሆኑ መጠር አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ እስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮ ግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው እስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትም ቦታ ልንሆን እንችላለን። አንደኛው ትኩረት ሰተን ደግሞ እንደሞ የምናደርገው ብዙ ጊዜ ላይ እንደምታዩ፣ አንተን ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለን። ማለት በመጀመ በመለምበር ቋንቋ የሚያስተምረ ሰው ብናገኝ ጎናችን ደግሞ አካባቢችን ያለው ሰው ሲያስተምረ ስናገኝ፣ ግን የተሻለ ነገር አንደርስታንድ እናደርጋለን፣ ለመጠየቅም እንትን እላለን ማለት ነው። ስለዚህኛ ፕላናችን ወይም ወደ ኔክስት ደግሞ የምናስቡ ምንድን ነው ይህንን ነገሮች በመላው አፍሪካ አውረው ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው። እጅግ በጣም አመሰግናለሁ። ምስክር አዳነ፣ ሙያ ሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለ ህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ይግጠማችሁ። እኔም አመሰግናለሁ በጣም። የዩናይትድ ስቴትስ የልማት ተራድኦ ተቋም ዩኤስኤአይዲ በኢትዮጵያ በግጭት ሳቢያ ለተጎዱ አካባቢዎች ድጋፍ ለመስጠት ፈቅዷል። አዲስ ቸኮል ዘገባለሁ። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም በምጻሩ ዩኤስኤአይዲ የኢትዮጵያ የማህበረሰብ ተሳትፎ ፕሮግራም አስተባባሪ ወይዘሮ ብሌን አስራት የ20 ሚሊዮን ዶላር ጠቅላላ በጀት የተያዘለት ፕሮግራም የአራት ዓመት የትግበራ ጊዜ እንደሚኖረው ገልጸዋል። በሀገር አቀፍ የዜጎች ፍላጎት ዳሰሳዊ ጥናት ህብረተሰቡ ያነሳቸውን ችግሮች የሚያቃልሉ ስራዎችን ማገዝ የመጀመሪያው የፕሮግራሙ ድጋፍ እንደሚሆን አስተባባሪዋ ገልጸዋል። ሁለት አይነት ድርጅት ነው የምንመርጠው። አንደኛው ክላስተር ሊድ ይባላል። ክላስተሮችን የሚያስተባብር የተለያዩ የባለድርሻ አካላቶችን የሚያስተባብር ድርጅት ነው። እሱን አወዳድረ ብለን እንመርጣለን። የፋይናንስ ድጋፍ እንሰጣለን። በዚህ አመት ሁለቱ ድርጅቶችን ነው የምንደግፈው። ድሬዳዋ ላይ ጥናት አካሂደን ነበር። የዜጎች የዳሰሳ ጥናት አካሂደን ነበረ። በዚህ ዳሰሳ ጥናቶች ውስጥ የመጣው ችግር ወይም ደግሞ ማህበረሰቡ ይፈታልኝ ብሎ ያነሳው ችግር አንደኛው የውሃ ችግር ነው። ሁለተኛ የመንግስት በጀት ግልጽነት ላይ ነው። በእነዚህ ሁለት ጥናቶች ላይ ድርጅቶችን አወዳድረናል። የተወዳደሩ ድርጅቶች ተመርጠዋል። ገና የመጨረሻ ውሳኔ አልተሰጠ። እነዚህ ድርጅቶች በዋና በዋነኝነት የሚሰሩት ምንድነው? ኋላ የሚሰሩ ባለድርሻ አካላትን የችግሩን ምንጭ የችግሩን መንስኤ፣ እንዲሁም ደግሞ ለችግሩ መፍትሄ ሊሆን የሚችል ከሚመለከተው አካላቱ ጋር የማስተባበር የማቀናጀት ስራዎችን ነው የሚሰሩት ለዚህም የሚሆን የበጀት ድጋፍና የማዋይ ስልጠና የአቅም መጎልበት ስራዎችን እንሰራለን ማለት ነው። በተከታይነት የሚደረገው ድጋፍ ደግሞ የሲቪል ማህበራትን የማጠናከር አላማ ያለው ነው። ሲቪክ ኢንኩቤተር ግራንት ይባላል። ይሄ ሲቪክ ኢንኩቤተር ግራንት የሚሰጠው ለማዕከል ነው። የምንመሰርተው ይሄ ማዕከል የሀሳቦች የሚፈልቁበት የሚሸራሸሩበት፣ ሰዎች ዜጎች የሚወያዩበት ብሎም ደግሞ የጀማሪ ድርጅቶች ደግሞ አቅማቸው የሚጎለበትበት ነባር ድርጅቶችም ያላቸውን ክፍተቶች ተለይቶ የአቅም መጎልበት ስልጠና የሚሰጥበት የምክክር መድረኩ ተሳታፊዎች፣ መርሃ ግብሩ የሲቪክ ማህበራትን ለማጠናከር አስፈላጊ እንደሆነ ይናገራሉ። የድሬዳዋ ልማት ማህበር ሊቀመንበር አቶ ከልትማ በቀለ፣ እንግዲህ የሲቪ ማህበራት በህብረተሰቡ ውስጥ ገብተው የህብረተሰቡ ችግር ለመፍታት አንዱ ማነቆ የሆነባቸው የበጀት ችግር ነው አንዱ። ከዚህ አንጻር በዚህ መልኩ የተዘጋጁ እንደሰማነው ከሆነ ከፕሮግራሙ ወደ ሀምሳ የሚደርሱ የተለያዩ ፕሮጀክቶችን መተግበር የሚያስችል አለው፣ የተያያዘ ነገር አለው። ከዚ አንጻር ሲቪ ማህበራት አንደኛ በሰው ኃይልም ገንዘብም ከዚህ ፕሮግራም ወይም ፕሮጀክት ተጠቃሚ ነው የሚሆኑት፣ እና ጥሩ አጋጣሚ ነው ብዬ አስባለሁ። ስራቃዊ የልማት ተነሳሽነት የተሰኘ መንግስታዊ ያልሆነ ድርጅት ኃላፊ የሆኑት አቶ ግርማ ቱፋም የበጀት ድጋፉ ለሲቪክ ማህበራት ሁሉና ወሳኝ ነው ይላሉ። የነዚህ ኢትዮጵያ ሲቪክ ኢንጌጅመንት እንትን ክሬቲቭ አሶሴሽን እኮ ሰፖርት ባያደርገው ሲቪክ ማህበራት ማንቀሳቀሳችሁልም በራሳቸው ስራውን እነሱ ያመጡታል በበጀት እነዚህ ይደግፉታል። ስለዚህ የዛሬው ቀድሞ እንዶ ወደ ስራው ከመገባቱ በፊት እንደ ሲ አዌርነስ ክሬሽን ከሌላው ማለት ከሚመለከተው አካል ጋር አዌርነስ ክሬሽን እንዲፈጠር ማድረግ ለስራው መደላደል ይፈጥራል። በኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2019 ድረስ የተሰራበት የነበረው መንግስታዊ ያልሆኑ ድርጅቶችና የሲቪክ ማህበራት ሕግ በቁጥርም በአቅምም እንዳይጠናክሩ አድርጎ ቆይቷል እየተባለ ይተቻል። አሁን በዩስሄድ የተዘረጋው መርሃ ግብር በአንጻሩ ይህን ውስንነት ቀርፎ ተቋማቱን ለማጠናከር የራሱ ሚና እንደሚጫወት በምክክር መድረኩ ላይ ተመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ቀጠል ደግሞ ዳዊት ገልመው በኦሮሚያ ክልል ካሉ መስህቦች መካከል አንዱን ያስቃኘናል። በኦሮሚያ ክልላዊ መንግስት የሎ አባቦር ዞን በለምለምነታቸው ከሚጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባ ወንዝ ሸለቆን የያዘው የያዩ ተፈጥሮ ደን የሰሌኖ ነው። እንዲሁም የሶር ፏፏቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢሉአባቡር ዞን በቾ ወረዳ የሚገኘው የሶር ፏፏቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይህ መሰል ፏፏቴዎች አሉት። አቶ ተካልይ ፋንታ የበቾ ወረዳ ባህልና ቱሪዝም ጽህፈት ቤት ኃላፊ ናቸው። አናም በቾ በካወተ ቱሪዝሚ ሄዱ ቀብዲ የሶር ፏፏቴዎች በበቾ ወረዳ ተዳፋቶች ውስጥ የሚንሿሹ የቱሪስት መስህቦች ናቸው። በቁጥር አራት ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፏፏቴ አለ። በለሊሳም በሶር ወንዝ ላይ ያለ አራተኛ ፏፏቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፏፏቴም ሌላው ነው። አኩማ አፍሪካ ትዩ ለጋ አባያ አንሴ የሶር ፏፏቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል። በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሠረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት መሀመድ ኑር ሁሴን የብቾ ወረዳ ነዋሪ ነው። አናራሌ ኪሎ ሜትር ሸንድ ዋልከን ፈጋቱ። ሶር ከበቾ አምስት ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ የአካባቢው ነዋሪ ቅሬታ አለው። ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፏፏቴ ለአፍሪካ ጭምር መትረፍ የሚችል ነው። መንገዱ በጣም አስቸጋሪ ነው። ለአገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግር ተመልካቾቻችን የነበረን ቆይታ ዝል ተጠናቋል። በነገው ምሽት በሌላ ዝመሰናዶ እንጠብቃችኋለን። ጤና ይስጥልን።